የአሜሪካ ድምጽ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ዘመቻ አስተባባሪ የሆኑት ሱአድ ኑር የሚከተለውን ጥሪ አስተላለፉ። የኢትዮጵያ የፌዴራሉ መከላከያ ሰራዊት አባላት ሲቪሎችን ኢላማ ማድረግ እንዲያቆሙ እንዲሁም ባለስልጣናት ደግሞ የተፈጸመውን ግድያ በተመለከተ ምርመራ እንዲያደርጉና ድርጊቱን የፈጸሙትንም ለፍርድ እንዲያቀርቡ አምነስቲ ኢንተርናሽናል ጥሪ ያደርጋል። በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹም ለፍርድ እንዲቀርቡ አምነስቲ በዛሬ ዕለት ያወጣውን መግለጫ ተከትሎ የተሰናዳ ቅንብር ነው። የሰዓቱን የዓለም ዜና ተከትሎ ይቀርባል። ኢትዮጵያ አንድ ፈረንሳይ የጋዜጠኛ ማሰሯን ሲፒጂ አስታውቋል። በጉዳዩ ላይ የተጠናቀረ ዘገባም አለን። ይህም በተከታታይ የሚቀርብ ነው። ሰኞ የካቲት 18 2016 ዓ ም ጤና አስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጭ ተመልካቾቻችን፣ ንጉሡ ታምሬ የዕለቱን ቅንብር ይመራልናል። ደረጀ ደስታ የሰዓቱን የዓለም ዜና፣ ቢል አንድራዴ ደግሞ ለምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የዕለቱ ዋና አዘጋጅ ሲሆን ግርማ ናት። አሁን የሰዓቱን የዓለም ዜና። ልካም ጤና ይስጥልን። በድጋሚ እንደምናመሻችሁ። የዕለቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹ ለፍርድ እንዲቀርቡ አምነስቲ ጠየቀ። የኢትዮጵያ የፌዴራል መከላከያ ሰራዊት አባላት ባለፈው አመት ነሐሴ እና መስከረም ወራት በባህር ዳር ከተማ 12 የሚደርሱ ሲቪሎችን ከህግ ውጭ ገድለዋል ሲል የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው ሪፖርት አስታውቀዋል። የኢትዮጵያ መንግስት በአማራው ክልል ከህግ ውጭ ይፈጸማል ያለውን ግድያ እንዲያስቆምና ግድያ የፈጸሙትንም ለህግ እንዲያቀርብ ድርጅቱ ጥሪ አድርጓል። የአምነስቲ ሪፖርትን አስመልክቶ የሚመለከታቸው የመንግስት አካላት አስተያየት እንዲሰጡ ሞክረን ለማግኘት አልቻልንም። የአፍሪካ ኢንተለጀንስ የተሰኘ ድረገጽ ዘጋቢ የሆነውና የአፍሪካ ህብረት መሪዎች ጉባኤን ለመዘገብ ወደ አዲስ አበባ የተጓዘው ፈረንሳዊው ጋዜጠኛ አንቷን ጋሊንዶ ሐሙስ የካቲት 14 2016 ዓ ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋች የሆነው ሲፒጄ አስታወቀ። ጋሊንዶ አዲስ አበባ በሚገኘው ስካይላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለ መጠይቅ እያደረገ በነበረበት ወቅት ሲሆን፣ አቶ በቴም በቁጥጥር ስር መዋላቸውን ሲፒጄ ጨምሮ ገልጸዋል። የኦነግ ቃል አቀባይ አቶ ለሚገመቹ አቶ በቴ በቁጥጥር ስር መዋላቸውን ለአጃንስ ፍራንስ ፕሬስ ያረጋገጡ ሲሆን አብሮ ስለታሰረው ጋዜጠኛ ግን እንደማያውቁ ተናግረዋል። የኢትዮጵያ መንግስት በእስሩ ዙሪያ ለቀረበለት ጥያቄ ምላሽ አልሰጠም። የእነዚህን ዝርዝር ዘገባዎች በእለቱ አበይት ዜናዎች ውስጥ ይቀርባሉ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ከ2500 በላይ የመንግስት ሰራተኞች ደሞዝ ስላልተከፈላቸው መቸገራቸውን ገለጹ። የዞኑ አስተዳደር የበጀት እጥረት በማጋጠሙ ደሞዝ እንዳልተከፈለው አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አጭር ዘገባ አለው። ማዕከላዊ ኢትዮጵያ ክልል ስልጠ ዞን ስልጤ ወረዳ የሚገኙ 2514 የመንግስት ሰራተኞች ደሞዛቸው እንዳልተከፈላቸው ለቪኦኤ አስተያየት የሰጡ ሁለት ሰራተኞች ተናግሯል። ለደህንነታቸው እንደሚሰጉ ገልጸው ስማቸውና የሚሰሩበት መስሪያ ቤት አየር ላይ እንዳይውል የጠየቁን አንድ የቅሬታ አቅራቢ ደሞዝ ባለማግኘታቸው ለችግር መጋለጣቸውን ገልጿል። ዋና መብራት ያው በፈረቃ ነው የተደረገው ማለት ነው። እነዚህ አሁን ስድስቱ ሴክተር ለሁን እንደቀጣይ የጥርን የሚያገኙት የካቲ ሰላሳ ወይ ሀያ አምስት ነው ማለት ነው። በቃ በሚቀጥለው ደግሞ እንደገና ሌላ ሴክተር ይሆናል ማለት መንግስት ሰራተኞች አሁን በመስጊድ እስከ መለመን የተደረሰበት ሁኔታ አለ። በጁማ ቀን እስከ መለመን ማለት ነው። ተቸገርኩኝ፣ ቤት ኪራይ ተባረርኩ፣ ቤት ኪራይ ካልከፈልኩ ውጣ ተባሉ፣ ዋና መብራት ጥያቄ ተጠየቅኩ፣ መብራት ጠፋ፣ እንዲህ የሚሉ ምክንያቶች በርካታ ናቸው። መንግስት ሰራተኛው ላይ የደረሰ ያለው ጫና የዞኑ አስተዳደር ጽሕፈት ቤት ኃላፊ አቶ ረሻድ ሙክታር ወረዳው በሶስት መዋቅር ስለተደራጀ የበጀት እጥረት በማጋጠሙም ለሰራተኞቹ ደሞዝ እንዳልተከፈለ ገልጿል። ገቢ ካለመሰብሰብና ከአፈር ማዳበሪያ ውዝፍ ዕዳ ክፍያ ጋር እንደሚያያዝ ገልጸው ችግሩን ለመፍታት ጥረት የተደረገ ነው ብሏል። እንደዚህ ስትቸገር ክልልም ብድር ይሰጣል እና በሚቀጥለው ዓመት ግብር ምናም በደምትም አድርገ ትከፍላል። የተለመደ ነገር ነው። አሁን ዘንድ እኛ ነገጠመን ዘንድ የዚያን ችግር ስለሆን እሱ ይፈታል። ዋናው ያለን ገቢ አማት የምጠቀሙ ላይ ነው። እሱ እየሰራ ነው ያለ ለደህንነታቸው ስለሚሰጉ ማነታቸው እንዳይጠቀስ ያስጠነቀቁ ሌላ የመንግስት ሰራተኛም ደሞዝ ባለማግኘታቸው ምክንያት ልጆቻቸውን ለመመገብና ለማሳከም መቸገራቸውን ተናግሯል። ሰራተኛው እስተመለመን ደረጃ የደረሰበት ነገር አለ። ከአንዱ አንዱ እየተለመነ እንትን እየተባለ ደሞዝ በወቅቱ ካለመከፈሉ የተነሳ ማለት ነው። ስለዚህ በጣም የመቸገርና እንትን የማለት አይነት ነገር አለ። በአዲሱ ማዕከላዊ ኢትዮጵያ ክልል ሀዲያና ከምባታ ዞኖች ከደሞዝ ክፍያ ጋር በተያያዘ የትምህርት ቤቶችና የሕክምና ተቋማት ስራ ተስተጓጉሎ እንደነበር በኋላም ክፍያ ተፈጽሞ በከፊል ወደ ስራ መመለሳቸውን መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። የሊቢያው ፕሬዝደንታዊ ምክር ቤት መሐመድ አልመንፊ የአገሪቱን ገዢ ሉዓላዊ ምክር ቤት ሰብሳቢ ከሆኑት ከሱዳኑ ጄኔራል አብደልፋታ ብርሃን ጋር ዛሬ ሰኞ ተገናኝተው ተወያይተዋል። አልመንፊ ከስብሰባቸው በኋላ በሰጡት አጭር መግለጫ በሱዳን ያለውን መረጋጋት እንደሚደግፉ ገልጸው ባለፈው ግንቦት በሳውዲ አረቢያ ጅዳ የተካሄደው ስብሰባ ግጭቱን ለማስቆም በጣም ጠቃሚ እርምጃ ነው ብለዋል። በሪያድና በዋሽንግተን አደራዳሪነት በቡርሃን በሚመራው የሱዳን ጦርና በሙሐመድ ሀምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይል ተወካዮች መካከል የሰላም ንግግር መካሄዱን አሶሲትድ ፕሬስ ዘግቧል። በሁለቱ የጦር መሪዎች መካከል በተፈጠረው ውዝግብ ካለፈው ከሚያዝያ ጀምሮ በተካሄደው ጦርነት በትንሹ 120 ሰዎች ሲሞቱ ከ8 ሚሊየን በላይ የሚሆኑ ደግሞ ከቤት ንብረታቸው ተፈናቅለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አልጄሪያ በዋና ከተማዋ በአልጀርስ አዲስ ያስገነባችውንና በትልቅነቱ በዓለም ሶስተኛ ነው የተባለውን ግዙፍ መስጅድ ትናንት እሁድ አስመርቃለች። የመንግስት ጥንካሬና ሃይማኖታዊ ተምሳሌት መገለጫ ሆኖ የተጀመረው መስጅድ የተጠናቀቀው ከረዥም ጊዜ የፖለቲካ ውጣውረድና ከተገመተው በላይ ብዙ ገንዘብ ካስወጣ በኋላ ነው። የአልጄሪያው ፕሬዚደንት አብዱልማጂድ ቴቡኔ የገቡትን ቃል በመፈጸም ያስገነቡትን መስጂድ የመረቁት በታላቅ ድምቀትና ስነ ስርአት ነው። እንደ ኤሮፓ አቆጣጠር በ2010ዎቹ አስርተ ዓመታት ውስጥ በቻይና ግንባታ ወይም ኮንስትራክሽን ድርጅት የተገነባው ታላቁ የአልጀርስ መስጂድ 265 ሜትር ከፍታ ያለው የዓለማችን ረዥሙ ህንፃ ወይም ሚናራ ያለው ነው። የተቀደሱ ናቸው ከተባሉ የእስልምና ከተሞች ውጪ ትልቁ ነው የተባለው ይህ መስጂድ በትልቅነቱ ከዓለም ሶስተኛው ሲሆን 120,000 ምዕመናንን ሊያስተናግድ የሚችል ትልቅ የመስገጃ ስፍራ እንዳለው ተነግሯል። በዘመናዊ ንድፍ የተገነባው መስጅድ የአልጀሪያን ባህል ለማክበር የአረብና የሰሜን አፍሪካ እድገትን እንዲያሳይ ሆኖ የተሰራ መሆኑም ተመልክተዋል። እስከ አንድ ሚሊየን መጽሕፍትን መያዝ የሚችል ቤተ መጽሕፍት ያለው ሲሆን የሄሊኮፕተር ማረፊያ ስፍራም የተተካበት መሆኑ ተገልጿዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢራቅ የኩርዲስታን ክፍለ ግዛት ጠቅላይ ሚኒስትር ማስሩር ባርዛኒን ዛሬ ሰኞ ዋሽንግተን ዲሲ በሚገኘው ዋና ጽህፈት ቤታቸው ተቀብለው አነጋግረዋል። ብሊንከን በደቡብ አሜሪካ ያደረጉትን የሶስት ቀናት ጉብኝት ባለፈው አርብ አርጀንቲናን በመጎብኘት አጠናቀዋል። በአርጀንቲናው ጉብኝታቸው አዲስ የተሰየሙት ፕሬዚዳንት ጃቬል ሚሌ ዋና ከተማዋ ቦነስ አይረስ በሚገኘው ቤተ መንግስት አቀባበል ያደረጉላቸው ሲሆን ከአርጀንቲናው ቻቸው ዲያና ሞንዲኖ ጋር ተወያይተዋል። ብሊንከን ጉብኝታቸው ብራዚል ውስጥ በተካሄደው የቡድን ሀያ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ በመገኘት ሲሆን በቆይታቸውም ከብራዚሉ ፕሬዚደንት ሉዊ ሉዊ ኢናሲዮ ሉላ ደ ሲልቫ ጋር በሁለትዮሽና በዓለም አቀፍ ጉዳዮች ላይ ተነጋግረዋል። ብሊንከን ዛሬ ሰኞ ከፖላንድ የውጭ ጉዳይ ሚኒስትር ራዳ ስሎዋ ሲኮርስኪ ጋር ተገናኝተው እንደሚወያዩም ተነግረዋል። በመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኒውዮርክ ፍርድ ቤት እንዲከፍሉ የወሰነባቸውን የ454 ሚሊዮን ዶላር ቅጣት በመቃወም ዛሬ ሰኞ ይግባኝ ጠየቁ። ትራምፕ የይግባኝ አቤቱታ ለታዋቂነትና ፕሬዚደንት ያበቃቸውን ግዙፍ የህንፃዎች ንብረትና ገጽታቸውን በገነቡባቸው አመታት ዋሽተዋል በሚል ፍርድ ቤቱ የወሰነባቸውን የቅጣት ውሳኔ ነው። የቀድሞው ፕሬዝደንት ጠበቆች እንደ ኤሮፓ አቆጣጠር የካቲት 16 ዳኛ አርተር ኢንግ ጎሮን የክፍለ ግዛቷ ጠቅላይ አቃቢ ሕግ ሌቲሽያ ጄምስ ባቀረቡት ክስ ላይ የሰጡትን ብይን እንዲሽር የጠየቁበትን ይግባኝ ማመልከቻ ለኒውዮርክ ክፍለ ግዛት መካከለኛ ደረጃ ይግባኝ ሰሚ ፍርድ ቤት አስገብተዋል። ዳኛው ውሳኔውን የሰጡት ትራምፕ ድርጅታቸውና ልጆቻቸውን ጨምሮ ከፍተኛ ስራ አስፈጻሚዎቹ ከባንኮችና ከሌሎችም ተቋማት የገንዘብ ብድር ለማግኘት ሲሉ ሀብታቸውን እጅግ አጋነው በማቅረብ ለዓመታት ማጭበርበር ፈጽመዋል በሚል ክስ ጥፋተኛ መሆናቸውን በማረጋገጣቸው መሆኑ ተጠቅሰዋል። ከዳኛው የቅጣት ውሳኔዎች መካከል የትራምፕ ኩባንያዎችና ድርጅቶች በኒውዮርክ ምንም አይነት የንግድ ስራ እንዳይሰሩ ገደቦችን ያስቀምጣል። የዳኛ ኤንጎሮን ውሳኔ ከጸደቀ ትራምፕ ካላቸው ሀብት ብዛት ያለውን ይወስድባቸዋል። ዳኛው የወሰኑባቸው የ355 ሚሊዮን ዶላር መቀጮ እንዲከፍሉ ሲሆን ከወለድ ወደ 454 ሚሊዮን ገደማ ይደርሳል። ቅጣቱን ከፍለው እስኪጨርሱ በየቀኑ 112000 ዶላር ይጨመርባቸዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ርጅ ድስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ የካቲት 18 2016 ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ ዋና አዘጋጇ ጽዮን ግርማ፣ የማኅበራዊ ዝግጅቶች አሰናጃችን ደግሞ አባየሁ ገበያው ናት። የዌብና ማኅበራዊ ዝግጅቶችን እሷ ታዘጋጅልን እንጂ እዚህ ድምፅና ምስሎችን የምታቀናብረው ደግሞ ቲያን ዋንግ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። ቀደም ብለን በመግቢያው ያስተዋወቅ ነው ርዕስ ነው። በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹም ለፍርድ እንዲቀርቡ አምነስቲ ጠየቀ። የኢትዮጵያ ፌዴራል መከላከያ ሰራዊት አባላት ባለፈው አመት ነሐሴና የመስከረም ወራት በባህር ዳር ከተማ 12 የሚደርሱ ሲቪሎችን ከህግ ውጪ ገድለዋል ሲል የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው ሪፖርት አመልክቷል። የኢትዮጵያ መንግስት በአማራ ክልል ከህግ ውጪ ይፈጽማል ያለውን ግድያ እንዲያስቆምና ግድያውን የፈጸሙትንም ለፍርድ እንዲያቀርብ ድርጅቱ ጥሪ አሰምቷል። የአምነስቲ ሪፖርት አስመልክቶ የሚመለከታቸው የመንግስት አካላት አስተያየት እንዲሰጡ ያደረግነው ሙከራ ለጊዜው አልተሳካም። እንግዲህ ወልዴ እንደሚከተለው ያቀርበዋል። የኢትዮጵያ የፌዴራሉ መከላከያ ሰራዊት አባላት ባለፈው ነሐሴ ሁለት ሁለት ሺ እንዲሁም መስከረም 29ና 30 2016 ዓ ም በአማራ ክልል መዲና በባህር ዳር ከተማ በድምሩ 12 ሲቪሎችን ከሕግ ውጭ መግደላቸውን እንዲሁም በአንዳንዶቹ ግድያዎች ወቅት የቤተሰብ አባላት አስከሬኖች አንስተው እንዳይቀብሩ መከልከላቸውን የሰብዓዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ ሰኞ የካቲት 18 ቀን 2016 ዓ ም ባወጣው ሪፖርት አስታውቋል። ሪፖርቱ በአማራ ክልል ያለውን ግጭት በተመለከተ በዓለም አቀፍ የሰብዓዊ መብት ድርጅት የመጀመሪያው ሪፖርት እንደሆነ ተመልክቷል። ሊወጓቸው ከመጡ ወገኖች ጋር የሚዋጉ እንጂ እኛን ሊወጉን የመጡ አልመሰለንም ነበር የሚለውንና በሕይወት ከተረፉት ሰዎች እማኝነት የተቀነጨበውን የምስክርነት ቃል የሪፖርቱ ርዕስ ያደረገው የመብት ድርጅቱ ጠቅሳለሁ። ኢትዮጵያ በአማራ ክልል ያለውን ከሕግ ውጭ የሚፈጸም ግድያ አቁሚ ግድያ የፈጸሙትንም ለሕግ አቅርቢ ሲል ጥሪ አድርገዋል። ሪፖርቱ በነሐሴ 22015 ዓ ም በቀበሌ 14 በአቡነ ሐራ እና ልደታ መንደሮች ስድስት ሲቪሎች እንዲሁም ከሁለት ወራት በኋላ በመስከረም 29ና 30 2016 ዓ ም በከተማዋ ሳባታሚት መንደር ስድስት ሌሎች ሲቪሎች በመከላከያ ሰራዊት አባላት ከሕግ ውጪ ግድያ እንደተፈጸመባቸው ሰንደዋል። የኢትዮጵያ መንግስት በባህር ዳር እንዲሁም በአጠቃላይ በአማራ ክልል እያካሄደ ካለው ግጭት ጋር በተያያዘ የሚታየውን የሰብአዊ መብት ጥሰት በተመለከተ ውጤታማ የሆነ ገለልተኛ ምርመራ በአስቸኳይ እያካሄድ ሲሉ ጥሪ ያደረጉት የመብት ድርጅቱ የምስራቅና ደቡባዊ አፍሪካ ዲሬክተር ቲጌሬ ቻጉታ። ሁከቱም በመፈጸም የተጠረጠሩ ሰዎች ላይ በቂ ማስረጃ በመኖሩ ለፍርድ መቅረብ አለባቸው። ክሱና የፍርድ ሂደቱም ፍትሐዊ ዓለም አቀፍ የፍርድ ሂደትን በተከተለና የሞት ቅጣት ውሳኔን መስጠት ሳያስፈልግ መካሄድ አለበት ሲሉ ጥሪ ማድረጋቸውን ሪፖርቱ ጠቅሷል። ቪኦኤ ያነጋግራቸውና በአምነስቲ ኢንተርናሽናል የአፍሪካ ቀንድ ዘመቻ አስተባባሪ የሆኑት ሱአድ ኑር የሚከተለውን ጥሪ አስተላልፈዋል። የኢትዮጵያ የፌዴራሉ መከላከያ ሰራዊት አባላት ሲቪሎችን ኢላማ ማድረግ እንዲያቆሙ እንዲሁም ባለስልጣናት ደግሞ የተፈጸመውን ግድያ በተመለከተ ምርመራ እንዲያደርጉና ድርጊቱን የፈጸሙትንም ለፍርድ እንዲያቀርቡ አምነስቲ ኢንተርናሽናል ጥሪ ያደርጋል። በኢትዮጵያ በህግ ያለመጠየቅ ሁኔታ በመቀጠሉ በዓለም አቀፍ ህግ በወንጀል የሚያስጠይቅ ድርጊት ጭምር የሚፈጽሙ ሰዎችን እያበረታታ ነው። ተአማኒነት ያለው ፍትህ የማይኖር ከሆነ ማህበረሰቡ አደጋ ላይ ይወድቃል። ወንጀል መቀነስም አይቻልም። በትግራይ ሲቪሎች እንደ ተገደሉ ያመለከተውና ከዚህ በፊት ያወጣነውን ሪፖርት ጨምሮ ሌሎች ሪፖርቶች የሚያመለክቱት ሲቪሎች ኢላማ መሆናቸው እንደ ቀጠለና መብታቸው በመጣስ ላይ መሆኑን ነው የጤና የትምህርትና ሌሎች መብቶቻቸው በግጭት አካላት በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኢትዮጵያ የሰብአዊ መብት አያያዝን በተመለከተ ያቀረበውን የምርመራ ውጤት በአፋጣኝ እንዲመለከቱና የምርመራውን ውጤት የሚከተል ሂደት እንዲጀምሩ እንጠይቃለን። አምነስቲ ኢንተርናሽናል ከአይን ማኞች እና ከሰለባዎቹ ቤተሰቦች ያገኘው ባለው መረጃ ግለሰቦቹ የተገደሉት በቅርብ ርቀት በተተኮሰ ጥይት ተመተው መሆኑን በሪፖርቱ አመልክተዋል። ልደታ በተባለው አካባቢ አቅራቢያ ይታጠቁ አያሌው የተባለች ግለሰብ በአንድ የፌዴራሉ መከላከያ ሰራዊት አባል በቤቷ ሳለች መገደሏን አንድ የ17 ዓመት ዘመዷን ጨምሮ ሌሎች በርካታ የአይን ምስክሮች መናገራቸውን ሪፖርቱ አመልክተዋል። ለደህንነቱ ሲባል ማንነቱ እንዳይታወቅ በእውነተኛ ስሙ ሳይሆን ቢንያም በሚል ስም በሪፖርቱ የተጠቀሰው የ17 ዓመቱ የሟች ዘመድ ይታጠቁ አያሌው ነሐሴ 2 ቀን 2015 ዓ ም በግቢው ውስጥ እንጀራ በመጋገር ላይ ሳለች ወታደሮቹ በግቢው አጥር ክፍተት በኩል አሾልከው ወደ ውስጥ ሲተኩሱ እንደተገደለች ምስክርነቱን ሰጥተዋል። በአካባቢው ያለውን ተኩስ እንደሰሙ ይታጠቁ መጋገሯን አቋርጣ ወደ ቤት እንድትገባ በግቢው ውስጥ ያሉት ሰዎች ቢነግሯትም፣ ልጄ የሚበላው ቁርስ የለም ጋግሬ መጨረስ አለብኝ ብላ መጋገሯን መቀጠሏን። በኋላም ምናልባትም በአካባቢው አንድን ግለሰብ ሲያባረሩ የነበሩ ወታደሮች ወደ ግቢው መተኮሳቸውን ቢንያም በሚል የተጠቀሰው የሟች ዘመድ አስረድተዋል። አየነው ደፍረሽ የተባለ የ55 ዓመት ግለሰብና ካሳሁንና አብርሃም የተባሉ ልጆቹ ከቤተ ክርስቲያን ወደ ቤት በሚመለሱበት ወቅት በጥይት ተመትተው መገደላቸውን የአምነስቲ ሪፖርት አስታውቋል። ወደ አየነው ስልክ ላይ ሲደውሉ የመከላከያ ሰራዊት አባል ነው ብለው የሚያምኑት ሰው ስልኩን አንስቶ አነስ ያለ አደጋ ተከስተዋል ብሎ እንደመለሰላቸው አንድ የቤተሰብ አባል ምስክርነቱን ሰጥቷል። ሳባ ታሚት በተባለው ስፍራ ውጊያ ተከስቶ በነበረበት ወቅት ደግሞ መስከረም 29 እና 30 2016 ዓ.ም ስድስት ሰዎች ከሕግ ውጪ ተረሽነው መገደላቸውን አምነስቲ እንዳረጋገጠ በሪፖርቱ አመልክቷል። ከተገደሉት አንዱም በአቅራቢያው በሚገኝ አንድ ጤና ጣቢያ የነበረ ታካሚ መሆኑን በዚሁ ጤና ጣቢያ የሚገኙ ሠራተኞችን የሠራዊቱ አባላት እንደደበደቡና መሳሪያ ደቅነው ነው እንዳስፈራሯቸው በሪፖርቱ አመልክተዋል። አንድ ለደህንነታቸው ሲሉ ስማቸውን መጥቀስ ያልፈለጉ ነዋሪ በሳባታሚት የነበረውን ሁኔታ በማስታወስ ትናንት እሁድ ለቪኦኤ ሲናገሩ ቀጥለውም ብለዋል። ሳት ላይ ነው ደግሞ በወቅቱ ለሳ ወጣ ብለን ካፌ ቁጭ ብለን ናበታላቸው እና በአካባቢ ላይ የመከላከያ ሰራዊት አባላት ፓትሮል እያደረጉ ነበር ፓትሮል የሚያደርጉት ነገር የተለመደ አካባቢ፣ ምክንያቱም ያኛው የሰብ አካባቢ ቀጠና ጊዜ ፋኖች ድንገተኛ ጥቃት የሚያደርሱበት እና ብዙ ፋኖች እንዳሉ ደግሞ የሚጠረጠርበት አካባቢ በሆነ ነው። ፓትሮል እያረግ ያለ አካባቢው ደቡና ተቀምጠን ባለበት ኢንሲደንት ላይ አንድ ቦታ ላይ ድንገት ተኩስ ወደ መከላከያ ተኩስ ተከፈተ ማለት ነው። እሱን ተከትሎ በሁኔታ ወደ መረባበሽ እንትን አለ ማለት ነው። በዛ ተኩስ ምክንያት ወደለየለት የእርስ በርስ መታኮስ ቀጠሉ። ንሶ የአካባቢ መረባበሸውን ሰውም በየትልኩ ተደበቀ። እኛም ያዘዝ ነው ቡና ሳንጠጣ በደቂቃዎች በኋላ

ቀናል ጊዜ በዛው በሳባት አሚት አካባቢ ግድያ በተፈጸመ ማግስት ቪኦኤ አነጋግሯቸው ከነበሩ ነዋሪዎች መካከልም የሚከተሉት ይገኙበታል። ወደ የቦቶች የተቀበሩ ነው በዚህ እንደሱ እየተነሱ እየተከበሩ ነው። ወደ ሆስፒታል የሄዱ የተወሰዱ ሰዎች ናቸው እንጂ በቤተሰብ አማካኝነት በዛው እየተከበረ ነው። ብዛት ያለው ሰው ደግሞ ከዚ ከበኮድ የነበረ ተወርዋሪ መሳሪያ እሱ ነው ከፍተኛ ጉዳት አሁንም በዛው በሰባታሚት አካባቢ የመከላከያ ሠራዊት አባላት መስከረም 29 ቀን 2016 ዓ ም ማለዳ ታደሰ መኮንን የተባሉ የ69 ዓመት ግለሰብ ቤት በመግባት ሦስት ወንድማማቾችንና አንድ ጎረቤታቸውን እንደረሸኑ ከሦስት ግለሰቦች ጋር ያደረገውን ቃለመጠይቅ መጠይቅ በመጥቀስ አምነስቲ በሪፖርቱ ይፋ አድርጓል። የመከላከያ ሠራዊት አባላቱ የአቶ ታደሰን ሦስት ልጆችና በቤታቸው አንድ ክፍል ተከራይቶ ይኖር የነበረ ሌላ ግለሰብን እንደገደሉ ተገልጿል። ለደህንነታቸው ሲባል እውነተኛ ስማቸውን በመደበቅ ካሳ በሚል አምነስቲ በሪፖርቱ የጠቀሳቸው አንድ የአቶ ታደሰ መኮንን ዘመድ እንደ ሰጡት ምስክርነት ከሆነ ወታደሮቹ ሦስቱን ወንድማማቾችና በቤታቸው የሚኖርን አንድ ግለሰብ ከመግደላቸው በፊት በዱላ እንደ ደበደቧቸው፣ በኋላም አንደኛው ወታደር ማንንም ሳታስቀሩ ሁሉም ላይ ተኩሱ ማለቱን መስክረዋል። የቤተሰብ አባላት አስከሬኖቹን እንዳያነሱ ወታደሮቹ መከልከላቸውን ከጠዋቱ ሦስት ሰዓት እስከ አስር ሰዓት ድረስ አስከሬኖች መንገድ ላይ ከዋሉ በኋላ ወታደሮቹ ሲሄዱ እንደተነሱ ካሳ በሚል የተጠሩት ግለሰብና ሌሎች ሦስት ምስክሮች መናገራቸውን ሪፖርቱ አመልክተዋል። ገዳዮቹ የመከላከያ ሰራዊት አባላት መሆናቸውን እንዴት እንዳወቁ አምነስቲ ያነጋገራቸውን ምስክሮች መጠየቁንና በምላሹም በአማራ ክልል ግጭቱ ከመጀመሩ በፊት ሦስት ወራት ቀደም ብሎም የመከላከያ ሰራዊት አባላት በክልሉ ሲንቀሳቀሱ እንደነበር፣ የለበሱትንም ወታደራዊ ዩኒፎርም እንደሚያውቁ ተናግረዋል። አንዳንዶቹ ወታደሮችም መሣሪያችሁን አምጡ፣ ፋኖን ትደግፋላችሁ ሲሉ የሰለባዎቹን ቤተሰቦች ይጠይቁ እንደነበር በሪፖርቱ ተመልክተዋል። በአማራ ክልል ያለው ግጭት ያስከተለው ሰብአዊ ጫና ይፋ ለመሆን ጊዜ ወስደዋል። ምክንያቶቹ ደግሞ የኢንተርኔት መዘጋት፣ የሌሎች የግንኙነት መንገዶችን መቋረጥ፣ እንዲሁም አሁንም ተግባራዊ በመሆን ላይ ያለው የአስቸኳይ ጊዜ አዋጅ የሰዎችን የመናገር ነጻነትንም ሆነ የመገናኛ ብዙሃንን ሥራ በመገደቡ፣ እንዲሁም ሰዎችም በቀልን በመፍራት ስለማይናገሩ ነው ብሏል የሰብአዊ መብት ድርጅቱ ባወጣው ሪፖርት። በክልሉ ያለውን የመብት ጥሰት በተመለከተ በዓለም አቀፍ የሰብአዊ ድርጅት የወጣ የመጀመሪያ ሪፖርት መሆኑን ያመለከቱት የመብት ድርጅቱ የአፍሪካ ቀንድ ዘመቻ አስተባባሪዋ ስዋዕድ ኑርም መረጃውን በመሰብሰብ ረገድ ስለነበረው ተግዳሮት እና ወደፊትም መስራት ስላቀዱት ያወሳሉ። ምርመራችን የተመለከተው ከሕግ ውጭ የተፈጸሙና የተወሰኑ ግድያዎችን ነው። በአማራ ክልል ያለውን አጠቃላይ ችግር አያመለክትም። በምርመራችን የተጠቀምነው ዘዴ ለእያንዳንዱ ግድያ ከፍተኛ ማስረጃን የሚጠይቀውን ዘዴ ነው። በአጠቃላይ መረጃዎቹን ለመሰብሰብ ውስብስብና አዳጋች ነበር። ይህ ሪፖርት በክልሉ ያለውን የመብት ጥሰት በተመለከተ በዓለም አቀፍ የሰብአዊ መብት ድርጅት የወጣ የመጀመሪያው ሪፖርት ነው። በክልሉም ሆነ በአጠቃላይ በኢትዮጵያ የሚታዩትን ጥሰቶች በተመለከተ መስራታችንንና ማጋለጣችንን እንቀጥላለን። ኢንተርኔት በሌለበትና ከአደጋው የተረፉትም ሆነ የአይ ምስክሮች በቀለም በመፍራት ምስክርነታቸውን መስጠት በሚፈሩበት ሁኔታ የተዘጋጀ ነው። በክልሉም ሆነ በአጠቃላይ በኢትዮጵያ የሚታየውን የትጥቅ ግጭት በተመለከተ መስራታችንን እንቀጥላለን። በጉዳዩ ላይ የኢትዮጵያ መንግስትን ለማነጋገር እና የመንግስትን ሀሳብ ለማካተት መሞከራቸውን ነገር ግን መልስ እንዳላገኙ ሱአድ ኑር ጨምረው ገልጸዋል። በእኛም በኩል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉንና የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩምን ለማግኘት በስልክና በጽሑፍ ብንጠይቅም ምላሽ አላገኘንም። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ። እንግዶ፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የተከታተላችሁት የዕለቱን አብይ ርዕስ ነበር። ወደ መጽሔቱ ዝርዝሮች ስንዘልቅ ኢትዮጵያ ፈረንሳዩን ጋዜጠኛ ማሰሯን ሲፒጄ አስታወቀ የሚለው ነው ተከታዩ በቅርቡ የአፍሪካ ህብረት መሪዎች ጉባኤን ለመዘገብ ወደ አዲስ አበባ የተጓዘው የአፍሪካ ኢንቴሊጀንስ ድረገጽ ዘጋቢ ፈረንሳዩ ጋዜጠኛ አንቷን ጋሊንዶ ባለፈው ሐሙስ የካቲት 14 2016 ዓ ም በቁጥጥር ስር መዋሉን አለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታውቋል አንቷን በአስቸኳይ እንዲለቀቅም ሲፒጄ ጠይቋል የሲፒጄን የአፍሪካ ፕሮግራም ኃላፊ አንጀላ ኩዊንታልን ያነጋገረችው ስምንሽ የቆየ ተከታዩን አሰናድታለች። የአፍሪካ ኢንቴለጀንስ ድኅረ ገጽ ዘጋቢ አንቷን ጋሊንዶ ሐሙስ የካቲት 14 2016 ዓ ም አዲስ አበባ በሚገኘው ስካይ ላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለመጠይቅ እያደረገ በነበረበት ወቅት ሲሆን አቶ በቴም በቁጥጥር ስር መዋላቸውን የጋዜጠኞች ደህንነት ተሟጋጅ ድርጅቱ ሲፒጄ ጨምሮ ገልጿል። የኦነግ ቃል አቀባይ አቶ ለሚገመቹ አቶ በቴም በቁጥጥር ስር መዋላቸውን ለአዣንስ ፍራንስ ፕሬስ አረጋግጠዋል። የኢትዮጵያ መንግስት በእስሩ ዙሪያ ለቀረበለት ጥያቄ ምላሽ አልሰጠም። ጋሊንዶ አዲስ አበባ የተጓዘው ከአፍሪካ ህብረት ስብሰባ በተጨማሪ በተለያዩ የፖለቲካ ጉዳዮች ዙሪያ ዘገባ ለመስራት መሆኑንና ኢትዮጵያ ውስጥ መዘገብ የሚያስችለው የጋዜጠኝነት ቪዛ መያዙን በተጨማሪም ከኢትዮጵያ ሚዲያ ባለስልጣን አስፈላጊውን ፈቃድ ማግኘቱን የሚሰራበት የሚዲያ ተቋም እስሩን አስመልክቶ ባወጣው መግለጫ አስታውቋል። እስሩ ኢፍትሐዊ እንደሆነ በመግለጽም ዘጋቢው በአስቸኳይ እንዲፈታ ጠይቋል። የጋዜጠኛውን እስር አሳሳቢነት ገልጾ መግለጫ ያወጣው ሲፒጄ የአፍሪካ ፕሮግራም ኃላፊ አንጀላ ኩንታል ለአሜሪካ ድምጽ በሰጡት ቃል ጋሊንዶ ከኦነግ ፖለቲከኛ ጋር ያደረገው ቃለ መጠይቅ በህዝብ መገናኛ ቦታ ላይ በግልጽ የተፈጸመ መሆኑን አመልክተው በሕግ ለተመዘገበ የፖለቲካ ፓርቲ አባል ቃለ መጠይቅ ማድረግ ህገወጥ አይደለም ብለዋል። በዋና ከተማው በሚገኝ ሆቴል ውስጥ ለአንድ ሰው ቃለ መጠይቅ ማድረግ በማንኛውም መንገድ ህገ ወጥ ድርጊት አይደለም። ጋዜጠኛው አዲስ አበባ የገባው ህጋዊ በሆነ መንገድ ነው። የ የ15 ቀን ቪዛም አለው። የአፍሪካ ህብረት ጉባኤን ሲዘግብ ነበር። ጋሊንዶና በቴ ሐሙስ ዕለት የሲቪል ልብስ በለበሱ የደህንነት አባላት መወሰዳቸውን ያመለከቱት ኩይንታል ቅዳሜ የካቲት 16 2016 ዓ ም በአዲስ አበባ ከተማ አስተዳደር ቦሌ ምድብ ችሎት መቅረባቸውንና ከሁለት ታጣቂ ቡድኖች ጋር በመዲናዋ ዓመፅ ለመቀስቀስ በማሴር መከሰሳቸውን ለአሜሪካ ድምፅ ገልጸዋል። ሐሙስ ዕለት በቁጥጥር ስር ከዋለ በኋላ ማንም ያለበትን ማወቅ አልቻለም ነበር። ፖሊስና የደህንነት መስሪያ ቤቱ እነሱ ጋር እንዳለ ክደው ነበር። በኋላ መታሰሩን ስናውቅ የሚሰራበት የሚዲያ ተቋም ጠበቃ ላከለት። እንደውም አርብ ዕለት ይለቀቃል ብለን አስበን ነበር። ነገር ግን ቅዳሜ ጠዋት ፍርድ ቤት ቀርቦ ፖሊስ ስልክ ውስጥ ያለውን መረጃ ለማጣራት ስለሚፈልግ የሁለት ሳምንት የምርመራ ጊዜ ጠየቀ። ሆኖም ዳኛው የአንድ ሳምንት ጊዜ በመስጠታቸው በመጪው አርብ በድጋሚ ፍርድ ቤት ይቀርባል። ፍርድ ቤቱ ተጨማሪ የምርመራ ጊዜ የፈቀደው የጋዜጠኛውን ስልክ ከመመርመር በተጨማሪ ሌሎች ተባባሪ አካላት ካሉ በቁጥጥር ስር ለማዋል በሚል ነው። ጋሊንዶ በቁጥጥር ስር ከዋለ በኋላ ለሚሰራበት የሚዲያ ተቋም ደውሎ ስለ ሁኔታው ማሳወቅ እንደቻለ ያመለከቱት ኩንታል ተቋሙ የመደበለት ጠበቃ በአካል እንዳገኘውና ባለበት የአስም በሽታ ምክንያት ለጤንነቱ ስጋት እንዳለ ጠቁሟል። ሲፒጄ ያለፈውን የአውሮፓውያን 2023 ዓ.ም በተመለከተ ባወጣው ሪፖርት ከሰሐራ በታች በሚገኙ የአፍሪካ ሀገራት ስምንት ጋዜጠኞችን በማሰር ኢትዮጵያ በሁለተኛ ደረጃ ላይ እንደምትገኝ አስታውቋል። አሁን በቁጥጥር ስር ካሉት ስምንት ጋዜጠኞች ውስጥ አራቱ ካለፈው አመት ሐምሌ ወር ጀምሮ በስራ ላይ ባለው አስቸኳይ ጊዜ አዋጅ በቁጥጥር ስር የዋሉ መሆናቸውንና እስካሁንም ክስ እንዳልተመሰረተባቸው ያመለከቱት ኩኝታል ጋሊንዶን ጨምሮ ሁሉም ጋዜጠኞች በአስቸኳይ እንዲለቀቁ ጠይቀዋል። ስ ን አንቷን ጓሊንዳ በአስቸኳይ እንዲለቀቅ እንጠይቃለን። ሌሎችም በእስራት ላይ ያሉ ያሉ እና በተለይም ደግሞ በአመታዊ ሪፖርታችን ያካተት ናቸው ጋዜጠኞችን በአስቸኳይ እንዲለቀቁ እንጠይቃለን። የአፍሪካ ኢንተለጀንስ ድህረ ገጽ የምስራቅ አፍሪካ ክፍል ኃላፊ የሆነው የ36 አመቱ ጋዜጠኛ ጋሊንዶ እንደ አውሮፓውያን አቆጣጠር ከ2013 እስከ 2017 ኢትዮጵያ ውስጥ በጋዜጠኝነት ይሰራ ነበር። ከቅርብ ዓመታት ወዲህ የተወሰኑ የውጭ ዜግነት ያላቸው ጋዜጠኞች ከኢትዮጵያ የተባረሩ ወይም የስራ ፈቃዳቸው የተነጠቀ ቢሆንም ለመጨረሻ ጊዜ ለእስር የተዳረጉት ግን እንደ አውሮፓውያን አቆጣጠር በ2011 የታሰሩት ሁለት የስዊድን ጋዜጠኞች ነበሩ። አማጽያንን በመርዳትና በህገ ወጥ መንገድ ወደ ሀገር ውስጥ በመግባት 11 ዓመት ተፈርዶባቸው የነበሩት ጋዜጠኞች በታሰሩ በአንድ ዓመታቸው በምህረት መለቀቃቸው ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ለበርካቶች ሕይወት መጥፋት ምክንያት በሆነ ዘገባ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በኢትዮጵያ የተለያዩ አካባቢዎች በአንድ ቀን በደረሱ የትራፊክ አደጋዎች የ24 ሰዎች ሕይወት ጠፋ። አደጋዎቹ በደቡብ ኢትዮጵያ ወላይታ ዞን በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በኦሮሚያ ቢሾፍቱ ከተማ ነው የደረሱት። በአደጋዎቹ ከባድና ቀላል ጉዳት የደረሰባቸው ተጎጂዎች ሕክምና እየተደረገላቸው እንደሚገኝ ተገልጿል። በወላይታ ዞን በደረሰው አደጋ የሞቱት ሰዎች ቁጥር 11፣ ስርዓተ ቀብርም በሐዋሳ መፈጸሙን ቤተሰቦቻቸውና የከተማዋ የትራፊክ ፖሊስ ኃላፊ ለአሜሪካ ድምፅ ገልጠዋል። አስማማውዬ ነው ዝርዝሩን ይዟል። እሁድ የካቲት 17 2016 ዓ ም ከአርባ ምንጭ ከተማ የተነሱት የጤና ስፖርት ውድድር አካሂደው ወደ ሐዋሳ ከተማ በመጓዝ ላይ የነበሩ በከተማዋ በተለያዩ ሥራዎች ላይ ተሰማርተው የሚገኙ ወጣቶች በደረሰባቸው የትራፊክ አደጋ የ11ዶቹ ሕይወታቸው ወዲያውኑ ማለፉ ተገልጿል። ከምሽቱ 12 ሰዓት ተኩል ገደማ በወላይታ ዞን በዱጉና ፋንጎ ወረዳ የደረሰው ይህ የትራፊክ አደጋ በመኪናው ቴክኒካዊ ችግር የደረሰ መሆኑን ማወቃቸውን የሐዋሳ ከተማ የትራፊክ ፖሊስ አስተባባሪ ኢንስፔክተር ተስፋዬ ደምሴ ለአሜሪካ ድምፅ ተናግረዋል ጎራባች ላይ ወደ ወላይታ አካባቢ የሐዋሳ ልጆች ወደ አስራ አንድ የሐዋሳ ልጆች ሞተው ብናል ትሬን ተገጭቶ ኮስተር ላይ ነበሩት ናቸው የጤና ቡድን ላይ ሞትን ያስከተለ አደጋ ነበረና እዚህ በጣም አዝናለች ሐዋሳ ከተማ ዛሬ ሁሉንም ማለት ይቻላል የኛ ወንድሞች ሁሉንም በትራፊክ አደጋ ያተን ዛሬ በቅዱስ ገብርኤል እና በዙ በሚሽን መቃብር ላይ የቀብር ስነ ስርዓት የተፈጸመበት ሁኔታ አለ። አጠቃላይ ስንመለከት በተሸፋሪ ውስጥ ያሉት በሞት መዋቀናት ህይወታቸው ያሉ አንድ ሁለት ሶስት ያሉ በተለያዩ ሆስፒታሎች ላይ ሕክምና እያገኙ ነው ያሉት። በአዋሳ ከተማ ላይ በከፍተኛ ሁኔታ የሚታወቁ ወጣት ገና በአፍላ ላይ ያሉ ወጣቶች ናቸው። በትራፊክ አ ደጋጠናቸው ሁሉም የግል ስራቸውን ነው የሚሰሩት። በአደጋው ህይወታቸውን ካጡት መካከል የአንደኛው ወንድም መሆናቸውን የገለጹልን የሐዋሳ ከተማ ነዋሪ የደረሰው አደጋ በቤተሰቡ ላይ ከባድ ድንጋጤ መፍጠሩን ነግሮናል። በጣም በጣም ከባድ አደጋ ነው የደረሰባቸው። ወንድሞቼ ሁሉም የልጆች አባት ናቃ። በጣም ከባድ ነው፣ ሀዘኑ እጅግ በጣም ከባድ ነው። ስፔሻሊ ለሐዋሳ ልጆች በጣም ከባድ ነው። ወንድሜ ምን አልኳቸው ይባላል ወይም ሚና ይባላል። ሶስት ልጆች አሉት፣ ሁለት ወንድና አንድ ሴት ልጅ አለ። የሴቷ ልጅ አሁን በቅርብ ነው የተወለደችው ሌሎችም እንደዚህ ሁለት ልጆች ሶስት ልጆች አሏቸው። አደጋውም በጣም እጅግ በጣም እጅግ የሚዘገነን ነው። ዛሬ እንግዲህ አዋሳ ላይ ነው አንድ ላይ አንድ አስር ሰው በአንድ የተቀበረው እና እጅግ በጣም የሚያሳዝን በጣም የሚያሳዝን ነው፣ የሚያስደነግጥ የሚያሳዝን ነው በጣም። በሌላ በኩል በተመሳሳይ ቀን ከሌሊቱ አስር ሰዓት ከሀያ ደቂቃ ገደማ በቢሾፍቱ ከተማ ዱከም ክፍለ ከተማ አራት መኪኖች ተጋጭተው በደረሰ የትራፊክ አደጋ የሰባት ሰዎች ህይወት ማለፉን የገለጹት የከተማዋ ኮሚኒኬሽን አገልግሎት ኃላፊ አቶ ኢብራሂም ሁሴን አብዲ አደጋው አሳዛኝ ነበር፣ ሲሉ ለአሜሪካ ድምፅ ተናግረዋል። አንድ ላንድ ክሩዘር ከመንደር ውስጥ እየወጣ ብታቅበር የሚባል ቦታ ላይ ሲከል እዚያ ቦታ ላይ በበረራ ላይ ነበር፣ ኃይለኛ ሲብ ላይ ነበር። ከበስተ ምዕራብ ደግሞ አጠና የጫነ ሲኖትራክ እየመጣ ነበር እና ሲኖትራኩ ላንድ ክሩዘሩን ለማዳን በመሞከር ወደ ዲኛው ሳይድ አስፋልት በሚያዘነበለበት ታይም የባላንስንም ባለመጠበቅ የቆሙ ሁለት ሚኒባስ ሰዎች የጫኑ ሚኒባስ እና የቆመ ሚኒባስ ሁለት ሚኒባስ ላይ ወጣ ማለት ነው። በዚህ አደጋም ሰባት ሰዎች ወዲያው ለህልፈት ሲደረጉ፣ ሌሎች ወደ አስራ አራት ሰዎች ደግሞ ከባድ አደጋና ቀላል አደጋ ደርሶባቸዋል። በአጠቃላይ አራት መኪና ላይ አደጋ ደርሷል። በዚሁ ቀን በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መሰቃን ወረዳ በደረሰ የትራፊክ አደጋም የስድስት ሰዎች ህይወት አልፏል። አደጋው የደረሰው ከአዲስ አበባ ወደ ቡታጅራ ይጓዝ የነበረ የደረቅ ጭነት ተሽከርካሪ ሰባት ሰዎችን ከጫነ ባጃጅ ጋር በመጋጨቱ ሲሆን የአምስቱ ተጓዦች ህይወት ወዲያውኑ ሲያልፍ፣ በሁለቱ ላይ ከባድ የአካል ጉዳት መድረሱ ተገልጿል። ከባድ ጉዳት አጋጥሟቸው ወደ ሆስፒታል ከተላኩት መካከልም አንደኛው ሆስፒታል ከደረሰ በኋላ ህይወቱ ማለፉ ተገልጿል። በኢትዮጵያ በተደጋጋሚ በሚደርሱ የትራፊክ አደጋዎች በርካቶች ህይወታቸውን እያጡ ይገኛሉ። አብዛኞቹ አደጋዎች የሚደርሱት ፍጥነትን መቆጣጠር ባልመቻሉ እንደሆነ የገለጹት ስለደረሱት አደጋዎች ሀሳባቸውን ለአሜሪካ ድምፅ የሰጡት አስተያየት ሰጪዎች አሽከርካሪዎች ጥንቃቄ እንዲያደርጉም መክረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አመሰግናለሁ አስማማው ለዘገባው። ክብራትና ክብራን አድማይ ተመልካቾቻችን፣ ተከታዩ የመጽሔት ርዕስ ደግሞ ወደ ደሴ ያሻግረናል። ከአዲስ አበባ ወደ ደሴ የሚወስደው የመንገድ ትራንስፖርት አገልግሎት ከተቋረጠ ሶስተኛ ቀኑን ያዘ። መንግስት ጽንፈኛ ሲል በጠራቸው ኃይሎች ላይ ወስዳለሁ ባለው እርምጃ ሰላማዊ ዜጎችን ከጉዳት ለመታደግ በሚል ከአዲስ አበባ ወደ ደሴ የሚደረገው የመንገድ ትራንስፖርት እንቅስቃሴ ከተቋረጠ ዛሬ ሶስተኛ ቀኑን እንደያዘ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች አመለከቱ። የመንገድ ትራንስፖርት እገዳው ባለፈው ሳምንት በሰሜን ሸዋ ዞን አጣዬና በኦሮሞ ብሔረሰብ ዞን ሰንበቴ አካባቢዎች በስፋት ሲከሰት የነበረው የተሽከርካሪዎችን አስቆሞ ተሳፋሪዎችን የማገትና የመግደል እንቅስቃሴ ጋብ ማድረጉን ነዋሪዎቹ ጨምረው ገልጠዋል። ከኦሮሞ ብሔረሰብ ዞንም ሆነ ከሰሜን ሸዋ መንግስታዊ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ግን አልተሳካም። ለዝርዝሩ መስፍን አራጌ በሰሜን ሸዋ ዞን የፍራታ ግድም ወረዳ በአጣየ ከተማ ዙሪያና ጎራባች በሆነው የኦሮሞ ብሔረሰብ ዞን ጅሌ ጥሞጋ ወረዳ በሰንበታዊ ከተማ ዙሪያ በሚገኙት ጎጦች ካለፈው የካቲት 11 ቀን 2016 ዓም ጀምሮ ግጭት እንደተቀሰቀሰ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የአጣየ ከተማ ነዋሪ ለአሜሪካ ድምጽ ተናግረዋል። የአስራ ሁለት ሰው ህይወት አልፎ የመጀመሪያው መነሻ ሞሉ አካባቢ ላይ አምስቱ ሰዎች ባጃጅ ላይ ህይወታቸው ማለፉ ነው ሊያነሳሳ ይችላል እና ይሄ ባጃጅ ላይ ሞት የተከሰተበት ዕለት እስከ ቀኑ ስራ ዘጠኝ ሰዓት ውጊያ ነበረ። በእዚያው በኩል በአዋጪው በሚባል አካባቢ ወይም በኢምኒዮ በኩል ነዋሪው እንደገለጹት ግጭቱ ከአጣዬ የከተማ ዙሪያ ያካለላቸው አላላ የሙሉና ሙሉ ጎጦችን ሲሆን ከሰንበቴ የከተማ ዙሪያ ደግሞ ጉባዋ የተሰማቸው ድርጭና፣ በርሲሳይ አካባቢዎችን ነው። በግጭቱ ከሁለቱም ብሔረሰቦች ሰላማዊ ሰዎች ስለመገደላቸው ነዋሪው አስረድተዋል። በተመሳሳይ ስማቸው እንዳይገለጽ ድምፃቸውም እንዲቀየር የጠየቁ ሌላው ነዋሪ ብቀላ በሚመስል እርምጃ ከሁለቱም ብሔረሰቦች ምንም የማይመለከታቸው ንጹሐን ጉዳት ደርሶባቸዋል ብለዋል። መጀመሪያ እሁድ ዕለት አስር ሰዎች ታገዙ። ሆራ የምትባል አስር ሰዎች ታገዙ። አስሩም አልመጡ ተገደሉ። ግማሾቹን በሱር በምናምን የማውቃቸው ናቸው። ተሸዋሩ ቢት ስምንት ሬሳ አይናችን ያየ ነው ማለት ነው። ስምንት ሬሳ ገብቷል ወደ ጊሜ ቅሚጋ በሸራ ተጠቅለው ከአቃየ በኩል ያው አልመጡም። አስር ሰዎች ታግተዋል። ያው ግማሾቹ እናቃቸው። አብረው የነበሩ ከኛ ጋር ጓደኛ፣ ጎረቤት የነበሩ ናቸው ቀርተዋል። እዛው ማንም ሊያመጣቸው አልቻል። አስራ ስምንት ሰዎች በእርግጠኝነት መናገር ይቻላል። ሁለቱ አስተያየት ሰጫዎች ተሽከርካሪዎችን እያስቆሙ ተሳፋሪዎችን እስከ ማገት የሚደርሱ ተግባራት በተደጋጋሚ መፈጸማቸውን ጠቁመዋል። በሃይማኖት አባቶች፣ በአገር ሽማግሌዎች፣ በፖለቲካ አመራሩና በመከላከያው የተቀናጀ ጥረት የከፋ ጉዳት ሳያደርስ ታጋቾችን መታደግ እንደተቻለም አክለው ገልጸዋል። ያጣይ የከተማ ኗሪው ሙላቱ አመነው ደግሞ ለ20 ዓመት በትዳር አብረዋቸው የኖሩት ባለቤታቸው የካቲት 11 ቀን 2016 ዓ.ም እንደተገደሉባቸው ተናግረዋል። የደረሰብኝ ሀዘን የከፋ ነው። የስድስት ዓመት ህጻን ልጄ እናቴን አምጣ ስለምትለኝ የስነ ልቦ ና ጭንቀት ውስጥ ገብቻለሁ፣ በማለት አቶ ሙላቱ ያለባቸውን ሰቆቃ ያስረዳሉ። ሙላቱ ለቅሶ እየሄዱ ነበረ። በባጃጅ ነበረ የሚሄዱት እና ባጃጅ እየሄዱ ሞሉ የሚባለው ቦታ ላይ እዛ ላይ ነው የደረሰባቸው። ጠዋት አሁን ቀደም ሌላ ሰውም የተመታበት ነበረ፣ እዛ ቦታ ላይ ነው የተመ ያው መቷቸዋ። በጥይት የነበሩት ሰባት ናቸው። ሁለት ተርፈዋል። ያረፉት አምስት ናቸው። ግን ደርስ ያው የተረፈው ስለ ደቡሎል ነበረ፣ ከዙ ጎረቤት ነበረ፣ አብረው የሚሄዱት ጎረቤት ነበረ ደቡሎልል ሄደው

ደሮ በየነገው ነው እዛ ቦታ ላይ አሁን ቀደም ተማሪዎች በዙ እንደዚሁ ወንድምታሆነ በዙ ቀርተዋል። ያው አካባቢው እንትን ነው። በዛ በማቋረጥ በመግባት ነው በቃ እዛ እየተገደሉ ያለው። አህመድ መኮንን የተባሉ የጅሌ ጥሙጋ ነዋሪ በበኩላቸው በሀያዎቹ እድሜ ውስጥ የሚገኝ የመጀመሪያ ልጃቸው ሰርግ ደርሶ ሲመለስ እንደተገደለባቸው ገልጸዋል። ዛሬ በእኔ ላይ የደረሰ ጉዳት እንኳን ሰው ጋር ጠብ የሚጭር ወይም ደግሞ ጠብ የሚፈልግ ሳይሆን ሴትና ወንድ እንኳን እንኳ ቀጥሎ ማይ ልጅ ነው። ቢያንስ ስሜን እንኳ ቢቸግረው ቀጥሎ ማይ ጠይቅ ነው የራስን ችግር ማይናገር። የደረሰውን ጉዳት አስመልክቶ ከአማራ ክልል የኦሮሞ ብሔረሰብ ዞንም ሆነ ከሰሜን ሸዋ ዞን መንግሥታዊ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በስልክ ያገኘናቸው ያጣየ ከተማ ከንቲባ ተመስገን ተስፋ ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸውን ሳያነሱልን ቀርተዋል። የኦሮሞ ብሔረሰብ መንግሥት ኮሚኒኬሽን ተወካይ አሳምን ኮኮብንም በስልክ አግኝተ ናቸው መረጃ መስጠት የሚችለው ኮማንድ ፖስቱ ነው ብለውናል። በደብረ ብርሃን ከተማ አስተዳደር የመንግስት ኮሚኒኬሽን የፌስቡክ ማህበራዊ ትስስር ገጽ ላይ ባለፈው ሳምንት አርብ የካቲት 15 ቀን 2016 ዓ ም በወጣው የሰሜን ሸዋ ዞን ኮማንድ ፖስት መግለጫ ከደሴ ወደ ሸዋ ሮቢት እና ደብረ ብርሃን እንዲሁም ከደብረ ብርሃን ወደ ሸዋ ሮቢት እና ደሴ የሚደረጉ የትራንስፖርት እንቅስቃሴዎች ከየካቲት 16 ቀን 2016 ዓ ም ጀምሮ እንዲቆም መወሰኑን አስታውቋል። ወሳኔው የተላለፈው በአካባቢ በሚንቀሳቀሱ ጽንፈኛ ኃይሎች ላይ እርምጃ እየወሰድኩ በመሆኑ ሰላማዊ ዜጎች ጉዳት እንዳይደርስባቸው ነው ብሏል። ኮማንድ ፖስቱ በእርምጃው አካባቢውን በአጭር ቀናት ጽንፈኛ ሲል ከገለጸው ኃይል ነፃ እንደሚያደርግም አመልክቷል። ቀደም ሲል አስተያየታቸውን የሰጡን የሰንበቴ ከተማ ነዋሪ የመንገዱ መዘጋትም ሆነ መከፈት ለሕዝቡ ችግር ነው ይላሉ። ሸጣሸጣ ስምንት ሳይ ነበረው ሁለት ሺ አራት መቶ በሁለት ሺ አምስት መቶ አምሳ የካ መሰወራሽ ባል መሄድ አይችልም ወደ ሆስፒታል። በእርግጥ ያኛውም ደግሞ ስታየው የነበረው በጣም ዘብዳለሱ ራሱ ዝም ብሎ ንጹሐን አይጥ በበላዋ ተመታ አይነት ነገር ንጹሐን በሚያውቁ ነገር ደግሞ ዋጋ እየከፈሉ ነበር። እና ስታየው ሁለቱም ጉዳት አለው፣ መከፈቱም ጉዳት አለው፣ መዘጋቱም ጉዳት አለው። የአጣ የከተማ ነዋሪው ደግሞ የመንገዱ መዘጋት ለጊዜውም ቢሆን በንጹሐን ሰዎች ላይ የሚደርሰውን ጉዳት እንደቀነሰው ገልጸዋል። ለቱ ህይወቱ የሚያልፈውን ሰው ይቀንስ አድርጓል። እንግዲህ መንገድ ላይ መንገድ ክፍት ነው ብሎ መንገድ ላይ የሚገባ ሰው ወዲህ የሚል እሱ መንገዱ በመዘጋቱ መንገድ ላይ ህይወቱ አደጋ ላይ እንዳይወድቅ አስተዋጽኦ አድርጓል። እንቅስቃሴውም ተገቷል። የህብረተሰቡም ወደ ወዲህ እንቅስቃሴ የተገታበት ወቅት ነው። አሁን አስቴር ጸጋ የተባሉ የደሴ ከተማ ነዋሪ ደግሞ በትራንስፖርት መቋረጥ ምክንያት እየተጉላሉ እንደሆነ ተናግረዋል። ይህ ለስራ ጉዳይ ነው ወደ አዲስ አበባ የመጣሁት አሁን ወደ ደሴ መመለስ ሁለቱ፣ መንገዱ ተዘግቷል። ያለሁት ቤተሰብ ጋር ነው። ወጥቼ መብላት አልችልም። በጥቀይነት ነው ያለሁት። ለመግዛትም ምግብ ለመግዛትም ያው ያለው ዋጋ ይታወቃል። በጣም ውድ ነው። ከሰው ጋር መቀመጡ ከብዶኛል። ለእኔም ብቻ ሳይሆን፣ አሁን ለምሳሌ አንዲት ጓደኛዬ ከደሴ ልጇ መኪና ተገጭቶባት መታት እዚህ ሆስፒታል ነው የከረመችው። አሁን ልጁ እያገገመ ነው። እግሩ ተሰብሯል። ቤቱ ሄዶ እንዲታከም ተብሏል። በየት አልፋ ልጇን ይዛ ወደ ቤቱ ሄዳ ማስታመም አልቻለች። የሰንበቴውም ሆነ ያጣየው አስተያየት ሰጫዎች መፍትሄው መወያየት ነው ይላሉ። በተለይ በተለይ በተለይ መንግስት ከህዝብ ጋር ከሚወያይ ማለት ነው ከታጣቂዎቹ ጋር ሚወያይ ከህዝብ ላይ ምንም ችግር የለም። መፍትሄው እኮ መንግስት እጅ ነው ያለው። ቀድሞ ለህዝብ ጥያቄ መልስ ባለመስጠት በርትቶ የወጣ ጥያቄ ሆነ አለ ከሚባለው ልዩነት ጋር ቁጭ ብሎ በውይይት ችግር መፍታት ይጠበቃል ማለት ነው። ያ ካልሆነ የትኛውም ሰው አትራፊ ይሆናል ግምት የለኝ ምን በተለያዩ ጊዜያት በአካባቢው ለሚከሰቱ የጸጥታ ችግሮች መንግስት ኦነግ ሸኔ እያለ የሚጠራውንና ጽንፈኛ ሲል የፈረጀውን የፋኖ ታጣቂ ኃይልን ሲከስ ይሰማል። ግጭት የነበረባቸው የጅሌ ጥሞጋና የኤፍራታ ግድም ወረዳዎች ዛሬ አንጸራዊ ሰላም እንደሚታይባቸው የደረሰን መረጃ ያመለክታል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ መስፍንን ለዘገባው አመሰግናለሁ። የመጨረሻው የአገር ውስጥ ዘገባ ኢሰመኮ ያወጣው ሪፖርት ይመለከታል በኦሮሚያ ክልል ላለፉት ሁለት ዓመታት በተፈጸሙ የመብት ጥሰቶች ዙሪያ የተሟላ የወንጀል ምርመራ እንዲደረግ የጠየቀበት ነው። ከ2014 ዓ ም መስከረም ወር እስከ ያዝነው ዓመት ጥቅምት ወር መጨረሻ ድረስ በኦሮሚያ ክልል በሚገኙ ዘጠኝ ዞኖች ውስጥ በሀገር መከላከያ ሰራዊት በኦሮሞ ነጻነት ሰራዊትና በኢትዮጵያ በኢ መደበኛ የአማራ ታጣቂዎች መካከል በቀጠለው ግጭት በርካታ ያልታጠቁ ሲቪል ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ባለፈው ሳምንት መጨረሻ ባወጣው በዚህ ሪፖርት ሲቪሎች ከሕግ አግባብ ውጭ የተገደሉት ለታጣቂዎች አሊያም ለመንግስት የጸጥታ ኃይሎች ድጋፍ ታደርጋላችሁ ቤተሰቦቻችሁ የዚህ ወይም የዚያ ኃይል አባል ናቸው በሚሉ ሰበቦች እንደሆነም ጠቅሷል። በኦሮሚያ ክልል በተጠቀሱት ሁለት ዓመታት የተፈጸሙ የሰብአዊ መብት ጥሰቶች የጦር ወንጀልንና በሰብአዊነት ላይ የሚፈጸም ወንጀልን ሊያቋቁሙ እንደሚችሉ የጠቆመው ኮሚሽን የተሟላ የወንጀል ምርመራ ማድረግ ግን ያስፈልጋል ብለዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰሞኑን ይፋ ባደረገው ሪፖርት በኦሮሚያ ክልል ከመስከረም 1 ቀን 2014 ዓም ጀምሮ እስከ ጥቅምት 30 ቀን 2016 ዓም ባሉት የሁለት ዓመት ከሁለት ወር ጊዜያት ውስጥ በመንግስት የጸጥታ ኃይሎች በኦሮሞ ነጻነት ሰራዊትና በአማራ ኢመደበኛ ታጣቂዎች መካከል በተካሄደው ግጭት በንጹሃን ዜጎች ላይ ተፈጽሟል ያላቸውን የሰብዓዊ መብቶች ጥሰቶችን ያካተተ ነው ጥሰቶቹ የተፈጸሙ በክልሉ ዘጠ ዘጠኝ ዞኖች ማለትም ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋ፣ ምዕራብ፣ ሰሜን ምስራቅና ደቡብ ምዕራብ ሸዋ፣ በጉጂ፣ ምዕራብ ጉጂና በአርሲ ዞን እንደሆነም የኮሚሽኑ ሪፖርት አመልክተዋል። በሪፖርቱ በተሸፈኑት የሁለት ዓመት ከሁለት ወራት ጊዜያት ውስጥ በመከላከያ ሰራዊት በኦሮሞ ነጻነት ሰራዊትና በአማራ ኢመደበኛ ታጣቂዎች መካከል በተደረጉ ትጥቃዊ ግጭቶች በአጠቃላይ 98 ሰላማዊ ሰዎች መገደላቸውን፣ 45 ሰዎች ለተለያዩ አካል ጉዳት መጋለጣቸውን፣ 64 የሚደርሱ ደግሞ ደብዛቸው መጥፋቱንና 919 የሚሆኑት ከቀያቸው መፈናቀላቸውን ኮሚሽኑ በሪፖርቱ አትቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት በዓለም አቀፍ የሰብዓዊነት ሕግ ልዩ ጥበቃ ሊደረግላቸው በሚገባ ሲቪል ሰዎች ላይ ሆን ተብሎና በተስፋፋ ሁኔታ ከሕግ ውጭ ግድያዎችን፣ የአካል ጉዳቶችን፣ ዘረፋዎችና እገታዎች ፈጽሟል ብሏል ሪፖርቱም። ይህ ሪፖርት ከወጣ በኋላም የንጹሐን ዜጎች ጥቃት መቀጠሉን በኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ለአሜሪካ ድምጽ አስታውቋል። ይቀጥላሉ ምክንያቱም እነዚህ ተዋናዮቹ ተዋናዮቹ ያላቸው ጥያቄ በመንግስት በኩልም ያለው ነገር በሰላማዊ ሂደት መፍትሄ ካላገኘ በስተቀር ነገሮቹ በቀላሉ የሚቆሙ አይደሉም። ምክንያቱም በኢትዮጵያ ሰብዓዊ መብቶች ኮሚሽን በተለያየ ጊዜ ሪፖርት ሲያቀርብ ነበረ፣ ደረጃዎቹ እየጨመሩ ስፋቱ እየበዛ ነው የመጣው እንጂ እየቀነሰ ያልመጣ እስካሁን ድረስ። ስለዚህ አሁንም ይሄ ሪፖርት ከወጣ በኋላም እየተቀበልናቸው አቤቱታዎች አሉ፣ መዘገብናቸውን ልናጣራ በሂደት ላይ ያለን ጉዳዮች አሉ። ስለዚህ አሁንም እየቀጠሉ ነው። ስለዚህ ይህንን ማድረግ ማስቀረት የምንችለው የምቻለውም ተዋናዎቹ መንግስትንም ጨምሮ ነገሮቹን በሰላማዊ መንገድ መጨረስ በፍር የምንነጋረት ነው። ይህን ነው ኮሚሽኑ ሪኮመንድ ያደረገው። በኢትዮጵያ ሰብአዊ መብቶች ኮሚሽን በግጭት ውስጥ የገቡ ኃይሎች በሰላማዊ ዜጎች ላይ የሰብአዊ መብቶች ጥሰቶችን ስለሚፈጽሙባቸው ሰበቦችን አስረድተዋል። በመንግስት የጸጥታ አካላት በኩል ለታጣቂ ቡድኖች መረጃና ሎጂስቲክ ታቀርባላችሁ፣ የቡድኑ አባል ናችሁ የሚሉ ምክንያቶች ይጠቀሳሉ። በኦሮሞ ነጻነት ሰራዊት በኩልም ለመንግስት መረጃ ትሰጣላችሁ፣ የቤተሰብ አባላችሁ በመንግስት የጸጥታ ኃይል ውስጥ እያገለገሉ ነው ወይም ከኛ ጋር ሆኖ አልታገሉም የሚሉ ምክንያቶች ይጠቀሳሉ። እነዚህንም መነሻ በማድረግ ሲቪል ሰዎችን ማጥቃት፣ ማንገላታት፣ ማገት ማገትና ከፍተኛ ገንዘብ እንዲከፍሉ የማድረግ ጥሰቶች ፈጽመዋል ብሏል የኮሚሽኑ ሪፖርት። በተመሳሳይ ከአማራ ክልል ጋር በሚዋሰኑ የኦሮሚያ ክልል አካባቢዎች በኢመደበኛ የአማራ ታጣቂዎች ነዋሪዎችን በጅምላ በኦነግ ሸኔነት በመፈረጅና በክልሉ አንዳንድ አካባቢዎች ላይ የመሬት ይገባኛል ጥያቄዎችን በማንሳት በሲቪል ሰዎች ላይ ግድያ፣ የአካል ጉዳት፣ ዘረፋና ማፈናቀል እንደሚፈጽሙ ተገንዘበናል ብሏል ኮሚሽኑ። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚሁ ሪፖርት በግጭት ውስጥ የገቡ ሁሉም ወገኖች ያለምንም ቅድም ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄን ለማፈላለግ በቁርጠኝነት እንዲሰሩ ጥሪ አቅርበዋል የሚቆጣጠሩባቸው አካባቢዎችም ሰብአዊ መብቶችን አክብረው እንዲንቀሳቀሱና በሲቪል ሰዎች ህይወት፣ አካልና ንብረት ላይ ጥቃት ከማድረስ እንዲቆጠቡም ጠይቋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ኮሚሽኑ በሪፖርቱ ስላቀረበው ምክረ ሀሳብና ስላስተላለፈው የሰላም ጥሪ ያብራራሉ። በክልል ውስጥ በምንቀሳቀሱ ታጠቁ ቡድኖች የኦሮሞ ነጻነት ሰራዊት፣ የመደበኛ የአማራ ታጣቂዎች፣ እንዲሁም ደግሞ በኦፕሬሽን ላይ ያለው የፌዴሪ ሀገር መከላከያ ሰራዊት በኩል ተወሰዱ የተባሉትን ህግን ያልተከተለ ግድያዎች፣ አካል ጉዳት፣ እንዲሁም ደግሞ መሰወርና መፈናቀል እንዲሁም በሌሎች አካላት የተፈጸሙ ይገታና የሰዎች ህይወት ማጥፋት ነው ያሳየነው በሪፖርቱ በሦስቱም ተዋናዮች ተፈጸመ ያልናቸውን ነገሮች ቃናቸውን፣ ቦታቸውንና ጉዳት የደረሰባቸው ሰዎች ማንነት የሚገልጽ ሁኔታ ነው የገለጽነው እና በእያንዳንዱ የተፈጸመውን በቁጥር መለየት የምንችል ይሆናል ማለት ነው። ኮሚሽኑ ይህንን ዋናው ይህን ያወጣበት ምክንያት በግጭት ሂደት ውስጥ ትልቁ ጉዳት የምደርስበት ሲቪሊያን ስለሆነ ሁሉም ከሰብአዊ መብት ጥሰት ታቅቦ ወደ ሰላማዊ በሰላማዊ መንገድ ችግሮችን መስራት ላይ ትኩረት እንዲያደርጉ ለማሳሰብ ነው። ኮሚሽኑ አያይዞም በኦሮሚያ ክልል በሪፖርቱ በተሸፈኑት ሁለት ዓመታት ከሁለት ወራት ውስጥ የተፈጸሙ ጥሰቶች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀልን ሊያቋቁሙ እንደሚችሉ ጠቅሞ የተሟላ የወንጀል ምርመራ ማድረግ እንደሚያስፈልግም አሳስበዋል። የኢትዮጵያ መከላከያ ኃይል የኦሮሞ ነጻነት ሰራዊትና ኢመደበኛ የአማራ ታጣቂዎች ከዚህ ቀደም የቀረቡባቸውን መሰል ውንጀላዎችን ማስተባበላቸው ይታወቃል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይ፣ አድማጮች ተመልካቾቻችን በቀጥታ አሁን ወደ ሳምንታዊው «ሐኪምዎን ይጠይቁ ነው መወስዳችሁ በአንጎል ላይ የሚደርስ ጉዳት ብሬን ትራውማ በእንግሊዝኛው አጠራር በጥቅል የሚታወቅበት ነው። ለመሆኑ ብሬን ትራውማ ሲባል በእርግጥ ምን አይነት ህመም ነው ሲሉ ትዕግስት የተባሉ ሐኪምዎን ይጠይቁ አድማጭ ያደረሱን ጥያቄ ነው የምሽቱ ዝግጅታችን። ታናሽ ወንድማቸው ለዚህ ህመም ሁኔታ መጋለጡን ጠቅሰው፣ እባካችሁ ባለሙያ ጠይቃችሁ የህመሙን አይነትና ምንነት አስረዱኝ ሲሉ ጠይቀውናል። የነርቭ ህክምና ስነ ልቦና ዘርፎች አማካሪ ሐኪሙ ዶክተር ሳሙኤል ወልዴ ናቸው እንግዳችን። እንደሚከተለው ይቀርባል። ዶክተር ሳሙኤል ወልዴ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አኑለ። ዶክተር ሳሙኤል አንጎል ላይ የሚደርስ ጉዳት መንስኤውም የጉዳቱም አይነት ጭምር የተለያየ ሊሆን እንደመቻሉ የዚህን ህመም ሁኔታ ምንነት በውል ለመረዳት ለመሆኑ ይህ አንጎል ላይ የሚደርስ ጉዳት ወይም በህክምናው ዓለም በእንግሊዝኛው ብሬን ትራውማ በመባል የሚታወቀው የህመም ሁኔታ በመሰረቱ ምንድን ነው? እናም አደጋ ላይ የጣለ አቃቂ ገጠመኝን ተከትሎ የሚከሰት የስነ ልቦና፣ የስነ አንጎል እና የማህበረሰባዊ ተቃውሶን የሚያካትት ጉዳት ነው። ለመሆኑ ለጉዳት የሚጋለጡት የአንጎል ክፍሎች የትኞቹ ናቸው? አንጎልን በተለያየ ክልል እንከልለዋለን። መቼም ክልል የሚለውንም አንጎል ላይ የሚያመጣ ሰው አመጣህብን ብለው ተመልካቾች እንዳያዝ እንጂ የመጀመሪያው ማጅራት ጋር ያለው የማጅራት ክፍል ነው እና ይሄ ክፍል በጣም አስፈላጊ ለሆነ ለህይወት የሚያካትቱ እንቅስቃሴዎችን ለምሳሌ መተንፈስን፣ የልብ ምትን፣ የትንፋሽ አወጣጠን እንደዚሁም ዋቀን ከነሳን የመሳሰሉ ነገሮችን እንዲያዘ ነው። ይህን ሳ ሁሌ ገርመኛ ስለ አንጎል በሳይንስ መስመር ያስተማሩ የድሮ ሰዎች አንዳንድ ጊዜ የሚሉት በጨለማ ማጅራት መቺ በጠንቀቁ እና ይህን በምን አወቁት ያሰኘኛል። በጣም ትክክል ነው። ማጅራት መቺ የሚመጣው ይህ ክፍል እስትንፋስን የሚያሳጥር የልብ ምትን የሚያቆም እና ሕይወትን የሚያሳጣ መሆኑ አውቀውት እንደዛ እያስጠነቀቁ መናገራቸው ይገርማል። አንደኛው እንግዲህ ማጅራት ጋር ያለው የአንጎል ክፍል አንደኛውና መጀመሪያም ነው። ሁለተኛው የአንጎል ክፍል ደግሞ መካከለኛው ጭንቅላታችን ላይ ያለው የአንጎል ክፍል ከስሜት ጋር ይታያል። ሁኔታዎችን እንድንመዘግብ፣ ስሜትን እንድንመዘግብ ትውስታዎችን እንድንመዘግብ ሁለት ዋና ዋና ክፍሎችን የያዘ አንደኛው አሚግዳላ የምንለው ኦቾሎኒ የምታክል ሰዎች ጥሩ ስሜት እንዲያውሱ የምታረቃት አንጎል ውስጥ የምታስቀምጥ፣ እንደዚሁም ደግሞ ሌላው ትልቁ የትውስታ መዝገብ ቤት ሂፖካምፓስ የምንለው የሕይወታችንን ልምምድ የምናየው የምንሰማውን አስፈላጊ የሆኑ ነገሮችን ከአጭር የትውስታ መዝገብ ወደ ሩቅ ወደ ረጅሙ የሚያስተላልፈው ነው። ካምፓስ የገባ ሂፖ አትረሱም አለ። እሱ ማለት ነው። ሶስተኛው ከግንባራችን አጠገብ ያለ በመጨረሻ የሚያድግን ከሀያ አምስት አመት እድሜ የሚፈጀው የአስተሳሰብ ዋና ጽሕፈት ቤት ማለት ነው። ሰዎች ነገሮች በዝግታ እንዲያስቡ በእቅድ እንዲገቡ ስሜት መጸብራቅና እንቅስቃሴ እንዳያደርጉ እንዲታገሱ፣ እንዲያስቡ፣ እንዲያሰባስቡ የሚያደረገው ክፍል ሶስተኛው መጨረሻ የሚያድገው ነው። መልካም ዶክተር ሳሙኤል፣ አሁን ከጠባያቸው ጋር ከዘረዘሯቸው ሶስቱ የአንጎል ክፍሎች የትኞቹ አንጎል ላይ ለሚደርስ አደጋ ይበልጥ ተጋላጭ ሆኑ? ከአእምሮ አደጋ ጋር በተያያዘ ብዙ ጊዜ እንቅስቃሴ ውስጥ የሚታዩት ከታች ያለው በተለይ ማጅራት ቦታ፣ እንዲሁም ጥንታዊ አንጎል ይባላል። ቀድሞም ስለሚያድግ ሰዎች አደጋ ውስጥ ሲገቡ ህልናቸውን ጥያቄ ውስጥ የሚከት የስነ ልቦናቸውን ወይም ማህበራዊ ሰብአዊ ተቃውሞ ውስጥና እንደዚሁም መንፈሳዊ ተቃውሶ ውስጥ እንዲገቡ የሚያደርግልህ እንደዚህ የሰውነት ክፍሎች ጤናማ የሆነ የሰውነት ምላሽ ነው የሚሰጡ። አደጋ ጋር በተያያዘ ሁኔታ ግን ኃይለኛ ሁኔታ የሚንቀሳቀሱት ከታች ያሉት ቅድም ያልኩት ማጅራታችን እና የመካከለኛው አንጎል ነው። እነሱ ደግሞ ከማሰብ ጋር የተያያዙ አይደሉም። የታችኛው አንጎል ሳናስብ የምናደርጋቸው ነገሮች ናቸው። እነዚህ የሚንቀሳቀሱት ሳቢ የማይ አንዳንዴ ተኝተን እንኳን የሚንቀሳቀሱ ልባችን ስለተኛን አያቆመም። አለ እንቅልፍ ስለወሰድን መተንፈስ አናቆምም ስለአንቀላፋን። እነዚያ ስሜታውን ራሱ ግልተኛና ያለ ሳሪ የሚደረጉ ነገሮች ናቸው እና አደጋ ጋር በተያያዘ እነሱ ሁለት ክፍሎች ናቸው እንቅስቃሴ ውስጥ የሚገቡ የግንባራችን ጋር ያለው የአንጉት ክፍል የሚያስበው እንድናስብ የሚያደርገን ልግ እንድንል የሚያደርገን እንድናወጣ እንድናወጥ እንድናቀደም ያደርገን በአደጋ ጊዜ እድል አያገኝም። እና ብዙ ጊዜ የሚፈጠሩ ችግሮች ለረጅም ጊዜ ሲቆዩ የሚሆንበትን ምክንያት ያ ነው። ስለዚህ የተቋምና የአቋም ያስተዳደግና ያደራረግ ሁኔታ ሳማወቁ በኋላ ለምናደርሳቸው ጥያቄ ይጠቅማል። ዶክተር ሳሙኤል ከቅርብ ጊዜ ወዲህ አንጎል ላይ የሚደርሱ ጉዳቶች ተደጋግሞ የሚነሱት አንዱ እጅግ አሰቃቂ የሆነ ሁኔታ ከገጠመ በኋላ የሚከተል ጉዳት በእንግሊዝኛው አጠራር ፒቲኤስዲ በሚባል አጽህሮት የሚታወቀው ሌላው ደግሞ አካላዊ ግጭት ጋር ተያይዞ በተለይ በስፖርቱ ዓለም ከፍተኛ የአካል እንቅስቃሴ የሚጠይቁ አንዳንድ ስፖርቶች ዛሬ ዛሬ አሳሳቢነታቸው በተደጋጋሚ በሚደርስ የአንጎል መናጋት ሁኔታ ለዛም የሚጋለጡበት እየተነገረ ነው። አንዱ ይበልጡን አሰቃቂውን ድርጊት ተከትሎ የሚፈጠር የስሜት መታወቅ፣ ሌላው ደግሞ በቀጥታ አካል ላይ የሚደርስ ጉዳትን ነው የሚመለከተው። እስኪ አስረዱን የሚፈጠሩትን ሁኔታዎች። ፒቲኤስዲ ያልከውን የድህረ ሰቆቃ ህመም ብዬ ዋለው ሰዎች ሰቆቃ ውስጥ ወይንም ጉዳት ውስጥ ካለፉ በኋላ ያለፉ ሁሉ በዚህ ህመም ይጠቃሉ ማለትም ባይቻል፣ በአብዛኛው የመኖርን ህልውና ጥያቄ ውስጥ የሚቀጥ ጦርነት ሊሆን ይችላል። ሰው ሰራሽ የመሬት መንቀጠጥ ሊሆን ይችላል። ተፈጥሮዊ እንደዚሁ ደግሞ አንተ ያነሳኸው በግጭቶች ሰው ከሰው ጋር ሲጋጭ እንደዚሁ ትናንሽ ልጆች አንጎላቸው ናቸው። ይህ ማደግ የሚገባውን ጥንካሬ ሳይዝ በፊት አደጋግሞ በመምታት የሚመጣው ይሄ ህመም ምልክት ያሳያል። እና በተለይ ይሄ ድረስ ወይም ፒቲኤስዲ የምንለው የሚታወቅባቸው ነገሮች አንዱ ግንባር ስር ያለውን አንጎል ክፍል ስለማያካትቱ ብዙ ጊዜ በአደጋው ሰሪናል ይሄንን አደጋውን ለማሸነፍና ለማለት ተፈጥሯዊ ግብዓት አለ ያ ተፈጥሯዊ ግብዓት ሰዎች አደጋን ቢችሉ ተጋፍጠው፣ ባይችሉ ደግሞ አምልጠው፣ ካልሆነም ደግሞ ይሄ ክው በምጥቅ የደረሰባቸውን ጥቃት ተቋቁመው ለማለት የሚያስችል ተፈጥሯዊ አሰራር ነው። ይሄ በራስ እና ይሄ ድን ሲሆን ብዙ ጊዜ ተደጋጋሚ ጥቃት አልፈው ሲተሰጡ የሚሰራው የአእምሮ የሚሰሩነቱ ያንጎ ከታች ያሉት ይሆናሉ። ምክንያቱም ስሜታዊነት ስሜታዊነት ፈጣን ነው። መጋፈጥ ወይም ማምለጥ ወይንም ድው ብሎ መቅረት ማሰብን ማሰላሰልን ስለማይጠይቅ ሰዎች ደጋግመው ባረጉ ቁጥር አሳቢው ጭንቅላት የምንለው ይሄ ስለማይሳተፍ ሰዎች እያንዳንዱ ነገር የሚሰማቸውን ስሜት ትክክለኛ አደጋ ነው ብለው የማመዛዘን አቅም ስለማይኖራቸው እነሱ አደጋ ከዛ አደጋ ውስጥ ሲያልፉ ያሸተቱት ሽታ በሸተታቸው ቁጥር በቀጽበት ወደዛ አደጋ ውስጥ ወደ ነበሩበት ጊዜ ስለሚገቡ፣ እነዚህ ሰዎች ስሜታዊ የሆነ እንደዚሁም ከማስታወቂያ ያልተያዘ ድግመት እንቅስቃሴና ምላሽ በመስጠት ይታወቃሉ። ይሄ በቀላሉ ድንጉጥ መሆን፣ ሁሉን ነገር እንዳደጋ ቆጥሮ ራስን ማስቆጣት፣ ለመጣላት ወይንም ለመሸሽ ራስን ለማመቸኮል፣ ከሌሎች ሰዎች ጋር ያላቸውን ነገር ሁሉ ጉዳት በመቁጠር ራሳቸውን ወደኋላ መሰብሰብ፣ ከማህበረሰቡ ጋር ያላቸውን ግንኙነት መቀነስ፣ ተጠራጣሪ መሆን፣ ህልም ደጋግሞ በህልም ቅዠት መሰቃየት አንዳንዶች መተኛት እስከማይፈልጉ ድረስ በተኝ በአንቀላፉ ቁጥር የሚያዩት ለህልማቸው የሚመጣባቸው ያሰቁ ቃል ስለሆነ እንቅልፍን በመጥላት የመሄድ ጉዳይ አለ። ይህንን ደግሞ ለማሸነፍ ይህንን ነገር ደግሞ ዘግቶ ለመያዝ ሲሉ አንዳንዶች፣ እንግዶቻችን፣ ሰአታችን በማብቃት እዚህ ላይ እናቁማልን ድረገጻችን ላይ